ትናንት ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ባልከው አለሙን የሰማ ነው። በቅርቡ ለአድማጭ ስላበቃው የሙዚቃ ስራ ቆየት ብለን እንጫወታለን። ሌሎች ጉዳዮችም አሉ። ነው ሳይክል እየቀነሰ ነው የመጣው። እኔ በእኔ ኦብዘርቬሽን የተለያዩ ቦታዎች ላይ ሳይክል እንቅስቃሴ የነበረባቸው ቦታዎች ቀንሷል። ከሞተራይዝድ የሆነ ትራንስፖርት እነ መኪና ሲመጡ፣ እነ ባጃጅ ሲመጡ ብዙ ሳይክል እንቅስቃሴ ቀንሷል። ሌት ስፖርትን ለማስፋፋት ጥረት እያደረገ ያለ ወጣትም እንዲሁ እንግዳችን ነበረ። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ሲይመራሉ፣ ንጉሱ ታምሬ ደግሞ የምስልና የድምፅ ምህንድስናውን ይከውናል። ዛሬ ግን አስቀድመን መኖሪያቸውን በዩናይትድ ስቴትስ ካደረጉ የኢትዮጵያ ሙስሊም ማህበረሰብ አባላት ጋር ቆይታ እናደርጋለን። የያዝነው ወር በእስልምና እምነት ተከታዩ ዘንድ ቅዱስ ጾም ተብሎ የሚገለጸው የረመዳን ጾም እየተከናወነ የሚገኝበት ነው። ረመዳን በአሜሪካ ያለውን ድባብና ተያያዥ ጉዳዮችን የሚያጋሩ እንግዶችን ጋብዘናል። ከመሸጋገሪያው በኋላ ከመጀመሪያው እንግዳችን ጋር ቆይታ እናደርጋለን። ለዛሬ ምሽት እንግዲህ በረመዳን የጾም ወር ዙሪያ የተወሰነ ጥያቄ ልናቀርብላት ስለ ድባቡ እንድታጋራን የጋበዝናት እንግዳችን ረፍረፍ ትባላለች። ረፍረፍ፣ እንዴት አደርች? እንዴት አደርች? ታሳሙ። ዛሬ እንግዲህ በዩናይትድ ስቴትስ በዋሽንግተን ዲሲ አቆጣጠር ጠዋት ነው፣ ነገር ግን የእኛ ዝግጅት በምሽት ስለሚቀርብ ነው። እንደምን አመሸሽ ብዬ የጀመርኩት። ለማንኛውም ለበርካታ ዓመታት በዩናይትድ ስቴትስ ውስጥ የኖርሽ ይመስለኛል። ሀገር ቤት ውስጥ ረመዳንን ማክበር እና በዩናይትድ ስቴትስ ውስጥ ደግሞ ማክበር ያለውን ልዩነት ያጤን ሹም ይመስለኛል። በእነዚህ ዓመታት ምን ልዩነት አለው? የሁለቱ ሀገራት የጊዜ ልዩነት፣ የስራ ጸባይ፣ በና በአንቺ አይን ምን ይመስላል? እንዴትስ እያሳለፍሽ ነው ይሄንን የጾም ወር መልካም። ሀብታሙ ቴንኪው፣ እድሉን ስለሰጠኸኝ እንግዲህ የረመባን በዓል ከኢትዮጵያ ጋር ለየት የሚለው እዚህ ትንሽ ቤተሰብ የለም። እዚህ እናት፣ አባት፣ እህት ወንድም ስለሌለ ትንሽ ያ ልዩነት አለ እንጂ ኢትዮጵያ እንደምናከብረው ነው የረመባን በዓልን እዚህ የሚያካሄድን ያለ ነው። ኦፍኮርስ ከአስር አመት በላይ ሆኖኛል አሜሪካን ሀገር ውስጥ በዋሽንግተን ዲሲ መኖር ከጀመርኩኝ። ደስ የሚል ድባብ ነው ያለው። የመጀመሪያው አንድ አመት፣ ሁለት አመት ብቸኝነት ይሰማሃል ከዛ በኋላ ግን ትቀራረባለን። ኮሚኒቲ ኢምፖርታንት ነገር ነው። ኮሚኒቲ ስለነበረን ያንን ኮሚኒቲ ጆን ሳያደርገ ግን አክንሳይ ቶታል የረሳኋቸው ሳይሆን አፌል ላይክ አገሬ ላይ እንዳለው አይነት ስሜት ነው የሚሰማኝ። በጀማ በህብረት እናፈጥራለን። በፈርስት ግራ ፋውንዴሽን አማካኝነት ደስ የሚል ግባብ ነው ያለው ረመዳን በእውነት። እንግዲህ ባለፉት ሁለት ዓመት ከግማሽ ወደ ሶስት ዓመት ሊጠጋ ነው የኮሮና ቫይረስ ዓለምን እያስጨነቀ ነበረ፣ በተለያዩ መንገዶች ጫና አሳድሯዋል። በመሰል በዓላት አከባበር ላይ እያሳደረውን ጫና እንዴት ትገልጨዋለች? እዚህ ባለው የኢትዮጵያ ሙስሊም ማህበረሰብ ዘንድ ተገናኝቶ በማክበር እና መሰል ጉዳዮችን በመከወን ረገድ ምን አይነት ጫና አሳድሮ ነበረ? ረፍረፍ እጅግ በጣም ከባድ ከባድ ነበረ። በእውነት ግን ያው ሳንሞት አልሀምዱሊላ በጤና በመቆየታችን እነሆ ያንን ጊዜያቶች አሳልፈን ለዛሬ በክተናል። አሁን በተከፈተበት ሰዓት የመጀመሪያውን ይፍጠር ያደረግነው ሳተርዴይ ነው ደስ በሚል ሁኔታ ነው እየተከበረው። ያኛውን ግን እንዳልከውም ጨለማ ድባብ ነበረ። እውነቱን ለመናገር እቤት ውስጥ የዓመት ባል ሰላት ባለመስገድ ከሌላ ጓደኞች ጋር ጌቱጌዘር አለማድረግ ከባድ ነገር ነበረ በእውነቱ። ያንን ጊዜ በማለፋችንም አልሐምድሊላህ ደስ ብሎናል። እንግዲህ እንሆ ዛሬ ደግሞ ብራዊቱ ቀመቶልን አብረን ለማፍጠር እንዲሁም ደግሞ እንሻላ በዓሉንም ደግሞ ሲደርስ አብረን ለማክበር እንዘጋጃለን። የእምነቱ ተከታዮች በተለይ ደግሞ እዚህ ሀገር የሚኖሩት አብዛኞቹ በአንድም ሆነ በተለያየ መንገድ በሰብአዊነት እንቅስቃሴዎች ውስጥ ለመሳተፍ ጥረት ያደርጋሉ። አንቺስ ዘንድሮ ላይ በእነዚህ እንቅስቃሴዎች ውስጥ ያለች ተሳትፎ ምን ይመስላል? ምንስ ለማድረግ አስበሻል? እንደው በግል በግል እንግዲህ ምን ለማድረግ አስባለሁ። እኔ የፈርቲራ ፋውንዴሽን አባል ለሚጠየቀው ነገር ሁሉ ወልካም ነኝ። በኢትዮጵያ ዙሪያም እንደዚህ የተቸገሩ ቤተሰቦችን በመርዳት ዙሪያም በጣም እንተባበራለን። በኮረናም ወቅት ደግሞ እጅግ በጣም ብዙ ስራ ነው የተሰራው። በሰርስ ስራ አማካኝነት እነዚህ ኮቪድ የተያዙ ሰዎች ከቤታቸው መውጣት ለማይችሉ ምግብ ደሊቨሪ፣ እነሶፍ እነ ውሃን እነዚህ አይነት ነገሮችን እኛ በመስጣት ሌሎቹ ደግሞ ደሊቨር በማድረግ ሲሰራ ቆይቷል። አይሆፕ ይሄ በጎ ስራ ይቀጥላል። ኮቪድን ባይሆን አገር ውስጥም ደግሞ ለሚደረግ ጥሪ ወይም ሀገራችን ላይም ለሚደረግ ነገር ይሄ እድልን አግኝተን የምንሰጥ አላህ ያደርገን ነው የሚለውን እንግዲህ እንግዲህ ረፍረፍ በረመዳን የጾም ወቅት የእምነቱ ተከታዮች ለሀገራቸው ለዓለም መልካም ምኞታቸውን ጸሎታቸውን እንደሚያሰሙ ይታወቃል። በትውልድ ሀገርሽ ቢሰፍን፣ በትውልድ ሀገርሽ ቢፈጠር ብለሽ ዱዓ ያደረግሽበት ጉዳይ ያለ ይሆን? ይህን ወር የእምነቱ ተከታዮች በምን መልኩ ውስጥ እንዲያሳልፉት ትፈልጊያለሽ? በመጀመሪያ የእምነቱ ተከታዮች ይሄንን ምርጥና ወርቃማ የረመዳን ወር በጸሎት የተቸገሩትን በመርዳት በመተናነስ በመተጋገዝ እንዲያሳልፉት የሚያዘን ምስል ስለሆነ እሱን ጠይቃለሁ ለሀገሬ ደግሞ የእውነትም ምስል አድርጌ ዱአ አድርጋለሁ ሀገራችን ላላ ሰላም እንዲያመጣለን አንድነትን ፍቅርበን እንዲመጣ ለምኛለሁ እንግዲህ ጠቅላይ ሚኒስትራችንን በዚህ አጋጣሚ ማመስገን እፈልጋለሁ። አላህ ያግዘው። ቀላል ነገር አይደለም፣ ሁሉን ነገር መቻል ሲሰጥህ ነው፣ እና አላህ ይህን ሰቶታል። እንግዲህ እኔ የምምለው ምንድን ነው? አላህ እድሜ ሰጥቶት ይሄ እቺ ሀገር ተስተካክላ ሁላችንም በደስታ እንደ ልባችን ወጥጥ ግብት የምንልበትን ጊዜ እንዲያመጣልን፣ በተለይ በተለይ በአሁን ሰዓት ደግሞ ችግር በስቷል። ያ ችግር ሁሉ ተቀርፎ እንሻላህ በሰላም የምንኖርበትን ጊዜ አላህ ቅርብ ያድርግልን። ብዬ ዶ አርግ ያለ እውነት በጣም አመሰግናለሁ። ከመለየታችን በፊት እንደዚህ ያሉ ልዩ ወራት እንዲያሉ ልዩ የድባብ የበዓል ድባብ ያለባቸው ሳምንታት፣ ወራት የራሳቸው ትዝታዎች ይኖራቸዋል ብዬ አስባለሁ። አንቺ ከረመዳን ጋር በተያያዘ አይረሱኝም ከምትችው ትዝታዎች አንዱን ብታጋሪ ነው ትብታ እንግዲህ እኔ በወቅቱ በኮቪድ ወቅት በጣም አስጠልተው የነበረ እውነት፣ ለምን ግርግር ስለለመድኩ ነው መሰለኝ ወጥቶ ከሰው ጋር ማስጣረም ስለለመድኩ ያቺ ስለቀረችብኝ እውነት የባለፉት ጾሞች ከብደውኝ ነበረ። አሁን ሲመለስ እኔ ብቻ አይደለሁም፣ ልጆች ብጅግ በጣም የተደሰቱት ፋይናሊ ኦቨር መሆኑ አስደስቷቸው የመጀመሪያውን ስጣር ስንሄድ ሰፕራይዝ የሆኑት ራሳቸውና። ደስ ብሎኛል። እምበየን ሁሉ አምጥተዋል ልጆች የሆነ የእውነት ለመናገር እጅግ በጣም አመሰግናለሁ። ረፍረፍ ጀማል የረመዳንን ጾም ምክንያት በማድረግ በአሜሪካን ሀገር ከሚኖሩ ኢትዮጵያን ጋር ቆይታ ለማድረግ ጥረት እያደረግን ነው። ያለሽን ሀሳብና ያለሽን በርካታ አመለካከት ስላጋራሽን በእጅጉ አመሰግናለሁ። መልካም የበዓል ወሬውንልሽ፣ መልካም ጊዜውንልሽ። ረመዳን ከሪም ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮቻችን፣ እንዲሁም ተመልካቾቻችን፣ አድማጮቻችን፣ እንዲሁም ተመልካቾቻችን ጋቢና ቪኦኤ ከሰኞ ጀምሮ በልዩ ሁኔታ ወጣቶችን የሚመለከቱ የቀጥታ ስልክ ውይይቶችን ያስተናግዳል። ሰኞ ዕለት ሱስና ወጣትነት በሚል ርዕስ ለአመታት ከሱስ ጋር የቆዩ ወጣቶችን ያገዙ ባለሙያን በቀጥታ መስመር እናግራለን። ከሱስ ጋር ያላችሁ የኖራችሁ የምትኖሩ ስለችግሩ መፍትሄና ሀሳባችሁን ማጋራት የምትሹ አድማጮቻችን ሀሳባችሁ እንድታጋሩን ተጋብዛችኋል በፌስቡክ ገጻችን በኩል እንዲሁም ደግሞ በመቀጠል በምናስተዋውቃቸው አድራሻ በኩል ሀሳባችሁን አጋሩን። ገቢና የአዲሱ ትውልድ ድምፅ እንዲሆን እንፈልጋለን። ሀሳቦቻችሁ ዋጋ ስላላቸው የታደርሱን በድጋሚ እጋብዛለሁ። መገናኛችንን በመቀጠል እናስታውቃችሁ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ እንኳን ተመለሳችሁ አድማጮቻችን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ለዛሬ ወደያዝንላችሁ ተከታዩ መሰናዶ እንሻገር። ባልከው ዓለሙ ባላገሩ አይድል በተሰኘ የሙዚቃ ተሰጥኦ ውድድር ላይ ካየናቸው ድንቅ ስድስት ወጣት ድምፃውያን መካከል አንዱ ነበረ። በቅርብ ዓመታት ውስጥ በተለያዩ መድረኮች ላይ የተጋበዘ፣ የሙዚቃ ስራዎችን ሲያቀርብ የሰነበተው ባልከው ፈልጌ በተሰኘ ወጥ ስራው ከሰሞኑ ብቅ ብሏል። ስለ ባልከው የቅርብ ጊዜ ስራዎች ለማወቅ እንዲሁም የሙዚቃ ህይወቱን የሚመለከቱ ተያያዥ ጉዳዮችን ለማንሳት ከጥቂት ቀናት በፊት በስልክ መስመር አግኝቸው ነበረ። የነበረንን ቆይታ እናዳምጥ። ፈልጌ ሳታሽን ያለን እንዲህ ከባድ ቀለን የለም ባልከው ዓለሙ የምሽት እንግዳችን ስለሆንክ በአሜሪካ ድምፅ አድማጮች ስም በመጀመሪያ በእጅጉ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ቪዮዎች ሀብታሙ፣ እንደምናለ። በድጋሜ ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። አዲሱ ስራ ፈልጌ ይሰኛል። አድማጮች ዘንድ እንግዲህ በግሩም ድምፃዊነት ከተዋወቅ ጥቂት ዓመታት አልፈዋል። በባላገሩ ው በወጥ ስራ የተከሰትክበት ግን የመጀመሪያው ይመስለኛል። ፈልጌ የተባለውን ሙዚቃ መጫወት አለብኝ እንድትል ያደረገ ምክንያቱ ምንድን ነው? የተለያዩ የሙዚቃ አማራጮች ይኖረሃል ብዬ አስባለሁ። ይሄኛው ለምን ቀልብህን ሳበው? ትልቅ ስለተሰኘው ስራ ከማውራታችን በፊት አጠቃላይ ሰዎቹ እንዴት ለኔ ሊደርሱ እንደቻለ በአጭሩ ልጠቁም እና ልለፍ። መልካም መጀመሪያ እንግዲህ ዓለም አቀፍ ደረጃውን የጠበቀ ሙዚቃ እንሰራለን ብሎ ድርጅቱ ጋር ከተዋወኩኝ በኋላ በመጀመሪያ ያው የተለያዩ ዓይነ ስውራንን አወዳደሩ። ልክ ከአዲስ አበባና ከተለያዩ ክልሎች ሰዎችን ካወዳደሩ በኋላ ሁለት ሰዎች ያለህን እና ፕሮዲውሰራችን መዝሙር ነው እና የተለያዩ ሙዚቃዎች ከተለያዩ ደራሲያን መጡ። እነሱ ከተመረጡ በኋላ ይሄኛው ገዢ ነው በመገኘቱ እኔም ወደድኩት፣ ተዋሕደኝ፣ በጣም በጥሩ ሁኔታ ሰራሁት ብዬ ነው የማስበው። እንግዲህ ባልከው ከአሁኑ ሙዚቃ በፊት ከሙዚቃ አፍቃሪያን ጋር የተዋወቅከው የዛሬ አስር ዓመት ገደማ ሊሆነው ነው መሰለኝ በተጀመረው የባላገሩ አይደል የተሰጠው ውድድር ላይ ነበረ። ያ መድረክ በቀጣይ ዓመታት ለነበረህ የሙዚቃ ህይወት ምን አይነት ውጤት አስከተለ? በበጎም ሆነ በጎ ባልሆነም ካለ ምንድነው? ያው ከባላገሩ በፊት በነበሩት የተሰጥኦ ማሳያ ውድድሮች በቴሌቪዥን ኢትዮጵያን አይዶል በሚል ስያሜ የተሰጣቸው ሲደረጉ ነበረ። በ1997 እንደ ኢትዮጵያ አቆጣጠር የመጀመሪያውን ሲዝን ቀጣዮቹን ሲዝኖች ላይ ተወዳድሬ እስከ ተወሰኑ ዙሮች ብቻ ነበረ የሚቀጥል የነበረው ሁለት ሺ አራት ባላገሩ ሲመጣ ግን እስከ መጨረሻው ሄድቻልኩኝ የሚሰጠኝን የዳኞች እየተገበርኩኝ ከመጣው በኋላ እስከ መጨረሻዎቹ እስከ ፋይናል ስድስቶቹ ለምን ይሄ አዳራሽ ለህዝብ በቀጥታ በተላለፉበት መጨረሻ ደረሼ ያንንም ደግሞ ጥሩ የ-

የትናንቱ ለጋ ዛሬ ግን ውልጌ እናት ከሴት ወለኝ መቼም አከረችኝ የፊት ጉደንተታ ደግማ ማለችኝ በምት መጠበቧ እምዬ ስትወልድ አስታውሳለሁ። የመጀመሪያው ቀን በነበረ ቃለምልልስ ወይም መግለጫ ላይ እዛ ውድድር ላይ ለወደፊቱ የኢትዮጵያን የሙዚቃ ሁኔታ ከሚለውጡ ባለሙያዎች ጋር መስራት እንደምትፈልግ ተናግረህ ነበረ። ያህል ምህምን ያክል እየተሳካ ነው? አዎ ይሄ ከሙዚቀኞች ጋር የመስራት ህልም ነበረኝ እና አጋጣሚ እንግዲህ ቀደም ሲል በገለጽኩልህ መንገድ ከሙዚቃዊ ድርጅት ጋር ታውቄ እነ ግሩም አበጋዝ፣ ክብረወርቅ ሽዮታ ና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የመስራት ህልም ድሮም ነበረኝ ና ይህ አጋጣሚ ደግሞ ከህልሜ ጋር ሲገጣጣም ለእኔ እጅግ በጣም ከፍተኛ ደስታን ነው ለውስጤም ደግሞ እርካታን የፈጠረልኝ። ባልከው እንደ አርያ የምትከተላቸው ሙዚቀኞች እነማን ናቸው? እንደ አርያ የምከተለው ሙዚቀኛ ብዙ ነው። በእርግጥ ግን ብዙ ጊዜ በውድድሮችም፣ በተለያዩ መድረኮችን በሚፈጠሩልኝ አጋጣሚዎች ደረጀ ደገፋውን ሰራ ነበረ ሜፈን ታምሩም እንዲሁም እና በጣም ሰውም እንዲሁም ያውቀኝ የነበረው በደረጀ ደገፋው ስራ ነበረ። ኢትዮጵያ ውስጥ ከተሾመ አሰግድና የእርዳው ጤናው በኋላ ወደ እውቅናው ከመጡ በአይነ ስውራን የኪነ ጥበብ ሰዎች መካከል አንዱ አንተ ነህ። ከጥቂቶቹ መካከል በቅርብ ዓመታት ከመጡት ማለት ነው። ይሄ የተፈጥሮ እክል በእስካሁኑ ጉዞ የፈጠረበት ጫና አለ? ሌሎችም እንዲህ እንዲበረቱ ምን መደረግስ አለበት ትላለህ? አዎ እኔ በእርግጥ እስካሁን በአሁን ባለፈ መንገድ ምንም ፈተና ወይም ደግሞ ጋሬጣ አልሆንብኝም፣ እንዲሁም በርትቼ እንዲሰራ ነው የገፋፋኝ። ያው ፈተናዎች ይኖራሉ፣ ነገሮች አልጋ በአልጋ ሆነው አይቀጥሉም። ግን በዛ ፈተናዎች እጅን ሳልሰጥ አሁን እንግዲህ ለመሄድ አንድ እግርን ወደፊት አርጌ እርምጃ የምንቀጥ እያለሁ እና እስካሁን ምንም እየመጣ ይሄ ነውን? ብዬ ወደኋላ ሊያስቀር የሚችል ፈተና አልገጠመኝም። የወደፊቱ እቅድህ ምንድን ነው? ለወደፊት በሚኖርህ የሙዚቃ ህይወት ውስጥ ቅድሚያ ሰጥቼ ላዜምላቸው ይገባሉ የምትላቸው ጉዳዮች ይኖሩ ይሆን? አዎ፣ የወደፊት እቅድህ እንግዲህ በተደጋጋሚ ጊዜ እንደምገልጸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሴን አንድ የሆነ አሻራ ጥዬ ለማለፍ ነው የሚፈልገው እና በሙሉ አልበምም የመምጣት እቅዳለን። ከነዚህ ስራዎች በኋላ ያው አሁን በፊታችን በዚህ አጋጣሚ ማርች ሀያ ዘጠኝ የሚለቀቅ ኢፕ አለ፣ ግማሽ የሙዚቃ አልበም ማለት ይቻላል። እነሱ ከተለቀቁ በኋላ ከዚህ ከሙዚቃዊ ድርጅት ጋር የተወሰኑ ስራዎችንም ሰርተን ወደፊት በግሌ ደግሞ ያው ሙሉ አልበን ከተለያዩ ደራሲያን ተቀብዬ እንዲሁ በዚህ መልኩ ነው መቀጠል የሚፈልገው። ራሴን በደንብ በሙዚቃ ውስጥ ማሳደግ ነው የሚፈልገው። የላችን ከጎነ አይ ትዝ ትለኛለች ታዲያ ሳየ chi <speaking in Spanish> oggi መልካም ነው። አንድ የመጨረሻ ጥያቄ አለኝ። ሙዚቃውን በይፋ እንደ ሙያ ከመያዝ በፊት አዲስ አበባ ውስጥ የእንግሊዝኛ መምህር ነበር ካሉኝ የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይንስ ጎን ለጎን የሚሄድበት እድል አለ? ከተማሪዎች መካከልስ እንደው ጋሼ ባልከው ሙዚቃህን ሰምቼ ደስ ብሎኛል ያለህ የቀድሞ ተማሪ ተገኝቶ የሆኑ እስካሁን አዎ፣ እንዲህ በሆነ በማገኛቸው አጋጣሚዎች አዎ የሚላሉ እንዲሁም ጥሩ ያንተን አርአያ እንከተላለን የሚልኝም ተማሪዎች አሉ። ያው እኔ በትምህርቱ ገብቶበት በትምህርት የታገዘ ሙያ ነው መሆን ያለበት ብዬ መክራቸዋለሁኝ። እና በዚህ መልስ ነው የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይስ ጎን ለጎን የመምህር ምዕራፍ አልተዘጋም? እንግዲህ እስካሁን አልተዘጋም። አስር አመት አልፎኛል በመምህርነቱ አለም ከቆየሁኝ፣ ከሙዚቃ ጎን ለጎን እንግዲህ አልተዘጋም እስካሁን። እንግዲህ እጅግ በጣም አመሰግናለሁ ባልከው፣ አለሙ፣ ቀሪ የሙያ ዘመንህ በስኬት ይደምቅ ዘንድ መኝልሃለሁ። መልካም ምሽት ይሁንልህ። ከስቱዲዮ አዲሱን የሙዚቃ ስራህን ለአድማጮቻችን እናሰማለን። ሰላምን ይጠማችላለን። ቢና ቪኦኤ ጋር ናችሁ አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስለሆናችሁ በእጅጉ አመሰግናለሁ። ከኮቪድ ወረርሽኝ መቀስቀስ በኋላ ለመጀመሪያ ጊዜ በርከት ያሉ የስምና እምነት ተከታዮች አንድ ላይ ተሰባስበው የኢፍጣር ስነስርዓትን በማክበር ላይ ይገኛሉ። የቪኦኤ ጋዜጠኞች በዋሽንግተን ዲሲ ተዘዋውረው ያዩትን የተመለከቱትን እንዲሁም ያጠናቀሩትን ዘገባ ደረጀ ደስታ በመቀጠል እንደሚከተለው ያሰማናል። ቅዱስ ረመዳን ሁሌም ሙስሊሙ ሕብረተሰብ የሚገናኝበት ወቅት ነው። በዚህ ዓመት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ሙስሊሞቹ ለመጀመሪያ ጊዜ በሙሉ የጉባኤ ጸሎት ተገኝተው ፀሐይ ለመጥለቅ ዝቅ ስትል ጾሙን የሚያፈጥሩበት ወቅት ነው። እዚህ ሜሪላንድ ሲልቨር ስፕሪንግ በኢንዶኔዥያን ዳያስፖራ አባላት በተቋቋሙ ማዕከል ወይም ኢማም ሴንተር በሶስት አመት ጊዜ ውስጥ ለመጀመሪያ ጊዜ የተሰባሰቡ ሙስሊሞች ለጸሎት ለመጡ ሰዎች የሚያቀርቡት በቂ ምግብና መጠጥ መኖሩን ለማረጋገጥ ደፋ ቀና እያሉ ነው። በማዕከሉ የሚካሄደውን ኢፍጣር የሚያስተባብሩት ኢታ ሬይመንድ እንዲህ ይላሉ። አስቸጋሪው ነገር ስንት ሰዎች እንደምናገኝ መገመቱ ነው። በቀደሙት ሁለት ዓመታት በኮቪድ ወረርሽኝ የተነሳ ሊመጡ በሚችሉ ሰዎች ቁጥር ተገድበ ነበር። ዛሬ ለኢፍጣርና ለተራው ሶላት የቻልነውን ያክል ሰው ሊኖረን ይችላል። ይሄ በጣም ነክቶኛል። ከወረርሽኙ በፊት ከነበሩት አመታት በተለየ መልኩ በዚህ ዓመት የሚደረገው የታራዊ ሶላት በሮሞዳን ወራት በሙሉ ይካሄዳል። ማዕከሉ የሚያስተናግደው አርብ፣ ቅዳሜና እሁድ በጋራ የሚደረጉትን የኢፍጣር ስነ ስርዓቶች ብቻ ነው። ዘወትር ምሽቱን የሚካሄደው ጸሎቱ ብቻ ነው። በቀደሙት ዓመታት በድረገጽ ብቻ ተወስነው በአንድነት ለሚያፈጥሩት የእምነቱ ተከታዮች ይህ በራሱ ትልቅ ለውጥ ነው። ነቢል ሲራኑቢ የኢማም ሴንተር አባል ናቸው። ሁሉም ሰው ጾሙን አብረው ሲፈታ ማየቱ እጅግ ያስደስታል። እዝራ ትሁድ ሌላው የማዕከሉ አባል ናቸው። አሁን እዚህ መሆን ያስደስታል፣ ምክንያቱም አምና ኮቪድ ስለነበር የተራዊህ ሶላት አልነበረም። ምንም እንኳ ማዕከሉ ዋሽንግተን ዲሲ አካባቢ ለሚገኙ የኢንዶኔዥያ ሙስሊሞች የተቋቋመ ቢሆንም የሮሞዳን ወቅት ስርዓቶች ለሁሉም ክፍት ናቸው። ይህ ለመጀመሪያ ጊዜ የኢንዶኔዥያን ምግብ የቀመሰችው ሶሪያዊ አሜሪካዊ ሳዊርንም ይጨምራል። እንዲህ ትላለች። እንደ እውነቱ ከሆነ ከገበታው ብዙዎቹ ስጋ ያለባቸው የሩዝ ምግቦች ናቸው፣ የቤት ምግብ ይመስላሉ። ሮሞዳን የእስልምና ሃይማኖት አስተምሮ የሚጠናበትና ሱባኤም የሚገባበት ወቅት ነው። ለእነዚህ እንቅስቃሴዎች መስጊዱ የሚጠቀመው በኮቪድ ጊዜ ባዘጋጃቸው የድረገጽ አገልግሎቶች ነው። ኑሩ ፋጃር በማዕከሉ የሮሞዳን አስተባባሪ ናቸው። አሁን ሁለቱም የተደባለቀበት ነው። በስራ ቀን በጎ ፈቃደኞች የማግኘት ችግር ነው፣ ምክንያቱም ይሰራሉና። በእርግጥ የስራ ሰዓቱ ከየፍጣር ሰዓቱ ጋር ተቀራራቢ ነው። ያ በመሆኑም በጎ ፈቃደኞች ሊሆኑ የሚችሉ ጥቂቶች ናቸው። ስለሆነም ይሄኛውን ዝግጅት በድረገጽ ማከናወናችንን ቀጥለናል። ብዙዎቹ ኢንዶኔዥያን ሙዝሊሞች የሚከተሉት የሰሜን አሜሪካ ፌክ ምክር ቤት የሚያወጣውን የጾም መርሃ ግብር ሲሆን ጾሙን የያዙት እንደ ኤሮፓ አቆጣጠር ሚያዚያ ሁለት ሲሆን ለአንድ ወር የሚዘልቀው የኢድ አልፈጥር በዓል እንደ ኤሮፓ አቆጣጠር ግንቦት አንድ ሁለት ሺህ ሀያ ሁለት ሊሆን እንደሚችልም ተገልጸዋል። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11605 ጊጋሃርዝ በኤፍኢሲ 56 በሲምቦል ሬት 450 ኤም ኤስ ዋይ ኤም ኤስ ዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቪዬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። በመቀጠል ደግሞ እግረ መንገድ የሳይክል እንቅስቃሴ ስለተባለ አንድ ተቋም እናገራችሁ። ከዓመት በፊት በኤፍሬም በቀለ የተጀመረ ሲሆን በዛ ያሉ ወጣቶች እሁድ እሁድ እየተገናኙ የብስክሌትን ባህል ለማዳበር ይነጋግራሉ፣ የተለያዩ እንቅስቃሴዎችንም ያደርጋሉ። ኤደን ገረመው ከመስራቹ ኤፍሬም በቀለና ከቡድኑ አባላት ጋር ቆይታ አድርጋለች። በመቀጠል ይቀርባል። የተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። አድማጮቻችን፣ እንዲሁም ተመልካቾቻችን እንግዲህ ዝግጅታችን የሚጠናቀቅበት ሰዓት እየቀረበ ነው። እስከዛው ግን ወቅቱ የረመዳን የጾሙ ወረደመን መጠን አንድ መንፈሳዊ ዜማ እናሰማቸው። صرر رمضان رمضان رمضان رمضان رمضان رمضان اول يا I you not a Ramadan, Ramadan, Ramadan. Ramadan, Ramadan, Ramadan. ጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ የሚገኘው። አድማጮቻችን፣ ተመልካቾቻችን ከሰኞ ጀምሮ በልዩ ሁኔታ ወጣቶችን የሚመለከቱ የቀጥታ ስልክ ውይይቶች በዚህ በጋቢና መሰናዶ ውስጥ ሰኞ ዕለት ሱስና ወጣትነት በሚል ርዕስ ለአመታት ከሱስ ጋር የቆዩ ወጣቶችን ያገዙ ባለሙያን በቀጥታ ስልክ እናነጋግራለን። ከሱስ ጋር ይኖራችሁ የምትኖሩ ስለ ችግሩና መፍትሄው ሀሳባችሁን ለማጋራት የትሹ አድማጮቻችን በፌስቡክ ገጻችን በኩል ስልካችሁን ላኩልን። ደውለን ሀሳባችሁ እንዲደመጥ እናደርጋለን። ጋቢና የአዲሱ ትውልድ ድምፅ እንዲሆን እንፈልጋለን። ሀሳቦቻችሁ ዋጋ ስላላቸው እንድታደርሱን ደጋግመን እንጋብዛለን። አብራችሁን ስለቆያችሁ ታዲያ ለዛሬ በእጅጉ አመሰግናለሁ። ሀብታሙ ስዩን በመስተንግደው ንጉሥ ታምሬ ደግሞ በድምፅ ምህንድስና እስካሁን ድረስ አብሮን ነበረ። የነገሶ የበለኒ መልካም ምሽት ይሁንላችሁ። Ramadan Ramadan Ramadan Ramadan Ramadan Ramadan Ramadan Ramadan Ramadan, Ramadan, Ramadan, Ramadan.